የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ እንደምናመሻችሁ አድማጮቻችን ከአሜሪካ ድምፅ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀመረ አብራችሁን ካመሻችሁ ከምትሰሟቸው ጉዳዮች መካከል የጥምቀት በዓል በመላው ዓለም በሚኖሩ ኢትዮጵያውያን ዘንድ ሲከበር ብሏል በዓሉ ከደመቀባቸው የኢትዮጵያ ከተሞች አንዷ በሆነችው ደሴ የተገናኙ ወጣቶች ደግሞ ቀኑን በደግነት አሳልፈዋል። መንገድ ላይ ወድቀው ለጥምቀት በዓል ስንመጣ በአጋጣሚ ስናያቸው እናቶቻችን ናቸው ያሳደጉን ናቸው እነዚህም በማየታችን በጣም አዘን። የሰማነው ፍቅሩ ጽጌን ነው የጥምቀት አጋጣሚ የፈጠረው የአገር ግዛት መረዳጃ ማኅበር ምክትል ሊቀመንበር ነው። ሙሉ ጉዳዩ በምሽቱ ይደመጣል። በውጭ አገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም በዓሉን ሲያከብሩ ውለዋል። በዓሉ ድባቡ በጣም ደስ ይላል። ሁሉም ሰው የሀበሻ ቀሚስ ለብሶ የሀገር በዓል ህፃኑም፣ ትልቁም በቃ ልክ እንደ ኢትዮጵያ አይነት በዓል ደስ የሚል የኢትዮጵያ አይነት ስሜት ባለው በዓል ነው እያከበርን ያለ ነው። በጣም ደስ ይላል። በዩናይትድ ስቴትስ ሎስ አንጀለስ ከተማ ካገኘናቸው የበዓሉ ተሳታፊዎች አንዷ አንዱ የሰማ ነው። ከበዓሉ ወጣ ያሉ ጉዳዮችንም እናነሳለን። በመስተንግዶ ሀብታሙ ስዩም አብሬያቸው አመሻለሁ። አሁን አጫጭር የዓለም ዜናዎችን ኤደን ገረመው ታሰማናለች። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የዓለም ቅርስ ሆኖ ከተመዘገበ ወዲህ የመጀመሪያው የሆነው የኢትዮጵያ የጥምቀት በዓል በተለያዩ የአገሪቱ አካባቢዎች በልዩ ድምቀትና ስነስርዓት ተከብሯል። በተለይም ወደ ሁለት ሚሊየን ሰዎች እንደተሳተፉበት የተገለጸው የጎንደር የጥምቀት በዓል የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ፣ ቀዳማዊ መቤት ስናሽታያቸው፣ የኤርትራ የልኡካን ቡድንና በርካታ ዓለም አቀፍ ቱሪስቶች የተገኙበት ሆኖ ነው የተከበረው። ፕሬዝዳንት ሳህለ ወርቅ ዘውዴ ባስተላለፉት መልእክት ችን ጠብቆ ማቆየት እንደዚህ ለዓለም አቀፍ እውቅና እንደሚያበቃ አመላክቷል። ይሁንና በዚህ በጎንደር የጥምቀት በዓል አከባበር ላይ ለእመመናን መቀመጫ ተብሎ የእንጨት ርብራብ የተሰራው የእንጨት ርብራብ መደርመሱን ተከትሎ የአስራ ሁለት ሰዎች ህይወት ማለፉንና ከመቶ በላይ ሰዎች ቀላልና ከባድ ጉዳት መድረሱ ታውቋል። አድማጮች የዚህ ዜና ዝርዝር ከምሽቱ ሶስት ሰዓት በኋላ በሚኖረው የመጽሄት ፕሮግራም ላይ ይደመጣል። አስቴር ምስጋና ናት ዘገባውን ያደረሰችን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ፖምፔዮ ወንጀል ሳልፈጽም ታስሬያለሁ ብለው ሲወተወቱ በቆዩበት የግብጽ ወህኒ ቤት ውስጥ ህይወታቸው ባለፈው አሜሪካዊ ጉዳይ ለግብጹ ፕሬዚዳንት ቁጣቸውን ገለጹ። ሚስተር ፖምፔዮ የግብጹን ፕሬዚዳንት አብዱልፈታህ ኤልሲሲን ትናንትና እሁድ በርሊን ላይ በተካሄደው የሊቢያ ሰላም አቀፍ የመሪዎች ጉባኤ ጎን ሲያነጋግሩ፣ ግለሰቡ ላይ የደረሰው ትርጉም የሌለው አሳዛኝ ህልፈት ማለታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ አስታውቋል። ፓምፔዮ በግብጽ ሆኔ ቤት ለረዥም ጊዜ በረሃብ አድማ ላይ ቆይተው ባለፈው ሳምንት ያረፉት የ54ቱ አራት አመቱ ሙስጣፋ ቃሲምን ጉዳይ በተመለከተ የሰጡት ጠንካራ አስተያየት የዩናይትድ ስቴትስ መንግስት ጉዳዩን ከፍተኛ ትኩረት እንደሰጠው ያመላክታል ተብሏል። ኒውዮርክ ሎንግ አይላንድ ነዋሪው የመኪና መለዋወጫ ነጋዴው ሙስጣፋ ቃሲም ግብጽ ውስጥ የታሰሩት እንደ አውሮፓውያን አቆጣጠር በ2013 ዓመተ ምህረት በወቅቱ በሀገሪቱ በተካሄደው የእስላማዊ ተቃውሞ ሰልፍ በኃይል ለመበተን የጸጥታ ኃይሎች በወሰዱት እርምጃ መሆኑ ተገልጿል። ሟቹ አስራ አምስት አመት እስራት የተፈረደባቸው ሲሆን ከወንጀል ንጹ እንደሆነ ሲናገሩ ቆይተው ነው። ባለፈው አመት የረሃብ አድማጅም አስከትሏል። በፕሬዚዳንት ኤልሲሲ መንግስት ስር ያለው የሰብዊ መብት ይዞታ ቢያሳስባትም የጸጥታና የዲፕሎማሲ ግንኙነቷን ያዳበረችው ዩናይትድ ስቴትስንም አስከፍቷል። ተሟጋቾችና የውጭ ጉዳይ ኤክስፐርቶች የትራምፕ አስተዳደር ለግብጽ የሚሰጣትን ብዙ ሚሊዮን ዶላር የጸጥታ እርዳታ በማቋረጥ እንዲቆጣት ሲያሳስቡም ቆይተዋል። የቻይናው ግዙፉ የቴሌፎን ኩባንያ ህዋዊ ከፍተኛ ስራ አስፈጻሚ ለሌላ ሀገር አሳልፎ መስጠትን ጉዳይ የሚሰማው የፍርድ ቤት ችሎት የመጀመሪያ ደረጃ ሂደት ዛሬ በቫንኩቨር ካናዳ ይጀመራል። ጉዳዩ ቻይናን እጅግ በማስቆጣቱ የዲፕሎማሲ እሰጥ አገባም ቀስቅሷል። በቤጂንግና በዩናይትድ ስቴትስ መካከል የቴክኖሎጂ ጦርነት ሊያስነሳ ይችላልም የሚል ስጋትንም ቀስቅሷል። ካናዳ የህዋዊን የፋይናንስ ዋና ስራ አስኪያጇን የኩባንያው መስራች ሴት ልጅ ሜንግ ዋንጁን በአሜሪካ ጥያቄ ያሰረቻት ባለፈው እንደ ኤሮፓን አቆጣጠር በ2018 ዓ.ም ሲሆን እርምጃው ቻይናን አስደንግጧታል። የቻይና የቴክኖሎጂ ኃያል የመሆን ምኞት መገለጫ የሆነው ህዋዊ ዩናይትድ ስቴትስ በደህንነት ጠንቅነት ለአመታት ስትመለከተው ቆይታለች። ቤጂንግ የሜንግ ዋንዡን መታሰር እርምጃዬን ለመግታት የሚደረግ ሙከራ ነው ባይ ነች። የአርባ ሰባት አመቷ ሜንግ ኩባንያው ኢራን ውስጥ ስለሚያካሄደው ተግባር ለባንኮች የተጭበረበረ መረጃ ሰጥተዋል ብላ ዋሽንግተን ወንጅላቸዋለች። በዋስ የተለቀቁትና ቫንኩቨር ውስጥ የሚኖሩት ሜንግ ውንጀላውን አስተባብለዋል። አድማጮች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራቸው አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ መሰማቱን ይቀጥላል። በፌስቡክ በበይነ መረብ ገጻችን እንዲሁም ከመደበኛ የአሜሪካ ድምፅ ራዲዮ ሞገዶች መገናኞች ላይ በመሰማት እንገኛለን። አብራችን ስለሆናችሁ እናመሰግናለን። አሁን ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገር። ቀዳሚው ዘገባ የዘንድሮው ጥምቀት በዓል በድምቀት ከተከበረባቸው ከተሞች አንዷ ወደሆነችው ደሴ ይወስደናል። በደሴ ከተማ የሚገኘው የአገር ግዛት ሰፈር ተወላጆች ያቋቋሙት የአገር ግዛት በጎ አድራጎት ልማት ማህበር ጥምቀትን በሰናይ ተግባራት አከብረዋል። መስፍን አራጌ ትናንትን ያሻገሩ አባቶች ዘመንን ያነጹ እናቶች በጉብዝናቸው ዘመን ያቆሟት ሀገር በደሴ ከተማ የተቋቋመው የአገር ግዛት በጎ አድራጎት ማህበር ለጥምቀት ያለውነ ቀሚስ ይበጣጠስ እንዲሉ ለዛሬ ላበቁን እናቶችና አባቶች የማይሆን ጉልበት እና እውቀት የለም ብለዋል የማህበሩ አባላት እናም ጥምቀትን በልዩ ቁም ነገር አሳልፈዋል ከዛሬ ሰባት ዓመታት በፊት ነው በአልን ከወዳጅ ዘመዶቻቸው ጋር ለማሳለፍ ከኢትዮጵያ የተለያዩ ክፍሎች የመጡ የአገር ግዛት ሰፈር ተወላጆች ያልጠበቁት ጠበቃቸው። እናም የዛሬው የበጎ አድራጎትና ልማት ማህበር ተጠነሰሰ። የማህበሩ ምክትል ሊቀመንበር ፍቅሩ ጽጌ በአንድ ወቅት ለጥምቀት ደሴ ስንመጣ በፊት እናቶቻችን እኛ እንግዲህ እዛ ተወልደን ያደግነው መንገድ ላይ ወድቀው ለጥምቀት በዓል ስንመጣ በአጋጣሚ ስናያቸው እናቶቻችን ናቸው ያሳደጉን ናቸው እነዚህም በማየታችን በጣም አዘን፣ በአጋጣሚ መተን ስናይ በጣም ከሚገባ በላይ ነው ሀዘን ተሰማን። ምን እናድርግ ብለን እጃችን ላይ የነበረችን ብር ሰተን እዛው ማህበር ፈጥረን አዲስ አበባም እዚህም ያሉትን ውጭም ያሉትን እነከሌ እነከሌ እናቶቻችን እንዲህ አይነት አደጋ ላይ ወድቀዋል ተጠቅሟል ወዳና ወጥቷል። የጓደኞቻችን እናቶች እና እንርዳ ተባብለን ያንን ብር በማስተባበር ይህንን ነገር ጀመር። እግዚአብሔር ምረዳን። አሜሪካ የሚኖሩትም ካናዳ የሚኖሩ አብሮ አደግ ጓደኞቻችን አሉ። አዲስ አበባ የሚገኙ እዚህም ደሴ አብሮ አደግ በዛን ጊዜ የነበርን ሰዎች ገንዘብ በማስተባበር ሁለት መቶ ብርም ሶስት መቶ ብርም በየወሩ ለአርባ አንድ አደጋውያን እየሰጠን ነው። ጊዜው ረዘመና እድሜ ተረሳኝ ይላሉ ወይዘሮ አለሚቱ ውሸቱ። እንደ ሰው ወግ ማዕረግ ደርሷቸው ቤታቸው በልጅ በረከት ተሞልቶ ወደ በረሃ ኑሯቸውን ያደርጋሉ። እዚያ ግን ደስታቸው አልዘለቀ ሐዘን አከታትሎ ጎዳቸው። ጧሪ ቀባሪ ደጋፊ ለሰላሳ ዓመት አንድ ዓመት የቀረው ሞተ። አራት ማለት ነው። አራት ልጅ የቀበድኩ ጊዜና ማን ይጦረኛል ማን ይቀብረኛል? እንግዲህ መሞት ነው አለብኝ የሞት እድል እንጂ ያላለኝም ብዬ ተቀምኩ። የእስልምና እምነት ተከታያ ወይዘሮ ፋጤ መኮንንም ከአጼ ኃይለስላሴ ዘመነ መንግስት ጀምሮ በአካባቢው መኖራቸውን ይናገራሉ። የዘር ሐረጌ ከንግስት ዘውዲቱ ይቀዳል የሚሉት የእድሜ ባለጸጋዋ ልጆቻቸውንና የልጅ ልጆቻቸውን በሞት ተነጥቀው የምትክ የሚሏቸውን የማህበሩን አባላት በአካባቢው አገላለጽ ሀያታቸው ይርዘም ሲሉ እንባና ምርቃን በተቀላቀለበት ድምፅ ያመሰግናሉ። እድሜያቸው ይርዘም እንደማለት ነው። እነዚህን ሰውም በሚል ነው ማህበሩ የተቋቋመው። የማህበሩ ሊቀመንበር አህመድ መሐመድ የረዳ ነው እኛንም ጭምር ነው የሚል አቋም አላቸው። ይህ ማህበር በሚቋቋምበት ጊዜ የአካባቢያችን አረጋውያን እኛንም ጭምር ያሳደጉ ልጆቻቸው ለሀገር አንድነት ለሀገር ነጻነት ጦር ግንባር የተዋደጉ በልዩ ልዩ ፖለቲካ ድርጅት በኢሀፓ በመሳሰሉት የሞቱባቸው በአሁኑ ሰዓት ባዶ ቤት ብቻ ይዘው የሚላስ የሚቀመስ የሌላቸውን በመምረጥ እነዚህ ሰዎች ተርበው ወደ መንገድ ከመውጣታቸው በፊት አቅም በፈቀደ መሰረት ለመርዳት የተቋቋመ ማህበር። በጦር ግንባርና ለሀገር አንድነት የተሰዉት ልጆቻቸው በሙሉ የኛ ጓደኞች ናቸው። እኛም ሁሉ በዚህ ሁሉ ተሳትፈን እንደ ድል ሆኖ የተረፍን ነው እንጂ ይህንን እኛንም እንደ መርዳት ነው ድጋፉ። በብሔር የተከለለ በእምነት የታጠር አይደለም። እንደነሱ ያኖሯቸውም ያነጿቸውም ሁለት እውነታዎች ናቸው፣ ኢትዮጵያዊነትና ሰውነት። እዚህ ውስጥ አሁን በምናይበት ጊዜ አማራዎች አሉ፣ ትግሬዎች አሉ፣ አገዎች አሉ። ይሄ ማለት ብሔረሰብ ሳንለይ የተቋቋመ ሃይማኖት በሚመለከትም ወሎን ምንም ጥያቄ ውስጥ ደሴን ጥያቄ ውስጥ ባናስገባውም ሙስሊሞች አሉ፣ ክርስቲያኖች አሉ፣ ፕሮቴስታንት አሉ። ዛሬም ለአርባ አንድ ሰዎች የገንዘብና የአልባሳት ድጋፍ እንዲሁም የምሳ ግብዣ ተደርጎላቸዋል። በተበጣጠሰ ሁኔታ የሚደረገው ድጋፍ ዘላቂ መፍትሄ የማያስገኝ በመሆኑ ማህበሩ ከከተማ አስተዳደሩ ባገኘው መሬት ላይ የተለያዩ የገቢ ማስገኛ ፕሮጀክቶችን ጀምሯል። ዛሬም አንዱን አስመርቋል። እኛ በሶስት ፌዝ ነው የህዝብ ሻወር፣ ሽንት ቤት፣ መናፈሻ፣ ዳቦ ቤት ከብት እርባታ ነው የመጀመሪያው። በከተማ ይሄ ነው የሚባል መታጠቢያ ቤትና መጸዳጃ ቤት ባለመኖሩ ቅድሚያ በመስጠት ይሄንን ሰርተናል። አሁን የመጀመሪያ ፌዛችን አስራ አምስት ሻወርና አምስት መጸዳጃ ሲሆን በዛሬው ቀን የምናስመርቀው አስሩን ሻወር ነው። አምስቱ ሻወርና መጸዳጃ በዚህ በአጭር ጊዜ ውስጥ ይጠናቀቃል። ለህብረተሰቡ አገልግሎት እንሰጣለን። በዚህ ስራ የሚሰማሩት ወጣቶች ይረዳሉ። ወጣቶቹ እየሰሩ በሚያገኙት ገቢ ደግሞ እነዚህን አረጋውያኖች በዓልን ጠብቀን ከበጎ አድራጎት እየለመን መስጠቱን አቁመን አነሰም ማደግም ለቡና መግጃም ቢሆን በወር በፔሮል የተወሰነ ክፍያ እንዲሰጣቸው ለማድረግ ነው። ለገቢ ማስገኛ ፕሮጀክቱ ከ430 ሺህ ብር በላይ ወጪ መውጣቱ ታውቋል። በምርቃን ስነ ስርዓቱ ላይ የተገኙት የከተማዋ ከንቲባ አበበ ገብረ መስቀል የማህበሩን ትጋት አድንቀው በትንሽ ስንደጋገፍ በትልቁ እንተሳሰባለን ብለዋል። በጣም ሊበረታታና ሌሎችም አካባቢዎች ከዚህ በላይ ተሞክረውን ሊወስዱት ሊያሰፉት የሚችሉት ነው። ጧሪና ቀባሪ የላቸውን ሰዎች ለመርዳት የሚደረገው ጥረት እጅግ የሚያስመሰግን ነው። መንግስት እነዚህን ቦታዎች በተለይ ይህን አካባቢ ብተቻላቅም አቅም የጠየቁትን ጥያቄዎች ህግና መመሪያ የሚፈቅደው መሰረት ለመመለስ ዝግጁ መሆኑን አበስራለሁ። በከተማዋ ምንም አይነት የህዝብ መጸዳጃ ቤት አለመኖሩን ያረጋገጡት ከንቲባው የማህበሩ ጅምር ከተማ አስተዳደሩ በዚህ ዘርፍ በስፋት እንዲንቀሳቀስ መነቃቃት ይፈጥርለታል ብለዋል። በዓለ ጥምቀቱ ከከተራው እለት ጀምሮ በሰላማዊ መንገድ እንዲካሄድ ላስቻሉት የከተማዋ ምዕመን ምስጋናቸውንም አቀርበዋል። መልካም ጥምቀት። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ ነኝ። ከደሴ መስፍንን ለዘገበው እናመሰግናለን። በነገራችን ላይ አድማጮች በሌሎች የኢትዮጵያ ከተሞች የነበረውን አከባበር ከምሽቱ ሦስት ሰዓት በኋላ በሚኖረን መሰናዶ ላይ እናስደምጣለን። ለመሆኑ በውጭ አገራት የሚኖሩ ኢትዮጵያንና ትውልድ ኢትዮጵያን በዓሉን እንዴት አሳለፉት? በዚህ ዩናይትድ ስቴትስ ሎስ አንጀለስ ከተማ በዓሉን ሲያከብሩ ያገኛቸውን ኢትዮጵያውያንና ትውልድ ኢትዮጵያውያን ዘጋቢያችን ዳንኤል አድርገው አነጋግሯቸዋል፣ እንደሚከተለው ይደመጣል። እኔ አቢ ባላለው። አሁን በሎስ አንጀለስ የኢትዮጵያን ጥምቀት በዓል እያከበርን ያለ ነው። በዓሉ ድባቡ በጣም ደስ ይላል። ሁሉም ሰው የሀበሻ ቀሚስ ለብሶ የሀገር ባህል ሕፃኑም ትልቁም በቃ ልክ እንደ ኢትዮጵያ አይነት ባህል ደስ የሚል የኢትዮጵያ አይነት ስሜት ባለው በዓል ነው እያከበር ነው ያለ ነው። በጣም ደስ ይላል። ስሜ ኤልሳቤት ይባላለሁ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ሎስ አንጀለስ ካሊፎርኒያ። ጥምቀቱ በጣም የደመቀ ባህሉን እንደጠበቀ ነው። በጣም ደስ ከሚለው ነገር ምንም አይነት ልዩነት ሳይኖር ሁላችንም በአንድ ላይ በፍቅር እያከበረን እንገኛለን። ባህል ድባቡ በጣም ያምራል። ያስቀናል። በተገኘው በነበርኩ ያስብላል። ሎስ አንጀለስ የጥምቀት ባህል ላይ ይገኛለሁ። እንኳን ለሁሉ ኢትዮጵያ ለአለም በሙሉ ስሜ ብሩክ መርሻ ይባላለሁ። ጥምቀት በዓልን ጥሩ ሁኔታ እያሳለፍን ነው። እንኳን አደረሳችሁ። ለመላ ኢትዮጵያ መልካም የጥምቀት በዓል። የዘንድሮ በዓል በጣም ልዩና ደማቅ ነበረ። ውበቱም አንድነቱም ሁሉም በተጠናከረበት መልኩ እኛ ከጠበቅ ነው በላይ እግዚአብሔር ባወቀ በጣም ልዩና ደማቅ የሆነ ልዩ በዓል ነበረ። ዘማሪ ይልማ እባላለሁኝ። ዘማሪ ይልማ ሀይሉ እንግዲህ ዓመት የጥምቀት በዓል በሎስ አንጀለስ በአንድነት የተከበረበት ጊዜ ነው። ከዚህ በፊት በአንድነት ይከበር ነበር፣ ግን ብቻን መከፋፈል ችግር ስለነበር ሙሉ አላደረገውም ነበር። በአሁኑ ጊዜ ግን ብዙ አብያተ ክርስቲያናት ቢያንስ ቢያንስ ስምንት አብያተ ክርስቲያናት በአንድ ላይ ሆነው ከብዙ እንደውም ከኢትዮጵያ ሊቀጳጳሳት መጥተው አስኪያጁ መጥተው ይሄንን ሁሉ ነገር ሆኖ ነው እየተከበረ ያለው እና በጣም ደማቅና ደስ የሚል ጊዜ ነው ያሳለፍ ነው በእውነት ሉ ይባላል። በየአመቱ በሁለት ቤተክርስቲያን በቅድስት ማርያምና በድንግል ማርያም ተራ ባደረግ ነበር። አሁን በዚህ አመት በቅድስት ማርያም ለመጨረሻ ጊዜ ይመስለኛል። ይሄ የመጨረሻ ነው ተብሎ ነው የተከበረው። በዚህ ላይ ደግሞ ሁሉም ቤተክርስቲያን በአንድነት አሁን ለሁለተኛ ጊዜ በአንድነት ያከበሩበት ጊዜ ነው እና በዚህ በጣም ደስ በሚል ሁኔታ ስሜ ከአብ ይባላል። የቅዱስ ራኤል በመጀመሪያ በመላው ዓለም ላሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሎስ አንጀለስ ውስጥ በደመቀ ሁኔታ የጥምቀት በዓል እየተከበረን ያለው ዳንኤል እናመሰግናለን። ከኢትዮጵያ በተጨማሪ ዛሬ ጥምቀት በዓልን ያከበሩም ሀገራት አሉ። ከእነሱ መካከል አንዷ ኤርትራ ናት። በኤርትራ የነበረውን አከባበር ብርሃነ በርሄ ከአስመራ ያጋራናል። ለየት ያለ ድባብ አለው። በጣም ደስ የሚል ነገሮች እያየን ነው። ባህላዊ ይዘቱ ስታየው እየተወራረሰ እንደሚመጣ ያለው እስከ እነዚህ ትናንሾች ልጆቹ ላይ እዚህ የሚቦርቁት የሚጫወቱት ለበዓል ያላቸው ክብር የሚሰጡት ነገር ስታየው በጣም እያደገ እንደሚመጣ ያለው ያሳያል። ከቤተ ክርስቲያን ወጥቶ እዚህ አንድ ቦታ ላይ ከሁሉም ከከተማዋ ጫፍጫፍ ያሉ አካባቢዎች መጥቶ ሰው ሲያከብረው አንድ አደባባይ ቦታ ላይ መስቀልና ጥምቀት ለየት የሚያደርገው ይሄ ነገር ነው ይመስለኛል። የማታገኘው ከውጭ የሚመጣ የቱሪስት አይነት የማታየው የለም። እነሱም ደስ ደስ ብሏቸው ፎቶ ሲያነሱ እና ለሀገሪቷ ለቱሪዝም ያለው እድገት በጣም ከፍተኛ ነው ብዬ አስባለሁ። ነው እንኳን አደረሰን ቆንጆ በዓል ነው። በጣም ደስ የሚል ድባብ ነው ያለው። ቆንጆ ነው በዓሉ። ደስ ይላል በጣም በተለይ በተለይ መስቀልና ጥምቀት እዚህ አካባቢ ስለሚከበር እዚህ አደባባይ ላይ ቱሪስት ይስባል ብዬ አስባለሁ። በጣም ቆንጆ ነው። ለሁሉም ቤተሰቤ ባለቤቴ ልጆቼ፣ ኢትዮጵያና ለኤርትራ ሕዝብ ሮስ በዓል ጥምቀት እንዲሆን እመኛለሁ። አድማጮች ተጨማሪ የጥምቀት በዓልን አከባበር የሚመለከቱ መሰናዶዎች ከሶስት ሰዓት በኋላ በሚኖረው መሰናዶ እንደሚደመጡ ለመናገር እንወዳለን። አሁን ከበዓሉ ወጣው ዳሉ ጉዳዮች እንሻገር ዛሬ በዚህ በዩናይትድ ስቴትስ ስሙ ሲዘገር ሲወሳ የሚውል የሰብዓዊ መብት ተሟጋችና የነጻነት ተፋላሚ አለ። ስለዚያ ሰውና ስለ ዛሬው ልዩ ቀን ሰለሞን አባተ ጥቂት ይነግረናል። ዛሬ የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋ የመንግሥት ክብረ በዓል ነው። ይህ ስለ ዶክተር ማርቲን ሉተር ኪንግ ስም ተከብሮ እንዲውል የተወሰነው ዕለት በየአመቱ የሚውለው የአውሮፓውያኑ ጃንዋሪ ወር በገባ በሦስተኛው ሰኞ ነው። በ1963 ዓ ም በአውሮፓውያኑ አቆጣጠር በኢትዮጵያ በ1955 ዓ ም ማለት ነው። አፍሪካ አሜሪካውያን ወይም የአሜሪካ ጥቁሮች የእኩልነት መብታቸው እንዲከበር በመጠየቅ ዋሽንግተን ዲሲ ላይ በመቶ ሺዎች ወይም ነሐሴ 22 1955 ዓ ም በተካሄደው በዚህ ግዙፍ ሰልፍ ላይ ከ200 ሺህ እስከ 300 ሺህ የሚገመት ሰው ወጥቶ ነበር። ምንም እንኳ ከሰልፈኛው ሦስት አራተኛው ጉዳዩ በቀጥታ የሚመለከታቸው ጥቁሮች ይሁኑ እንጂ የእነርሱ አጋር የሆኑ የነጻነትና የእኩልነት ሐሳብ አራማጅ ነጮችና ሌላም ቀለም ያላቸው ተሳታፊዎች ከጎናቸው በብዛት ተገኝተዋል። እነዚህ በዋሽንግተን ዲሲው ብሔራዊ አደባባይ ወይም ናሽናል ሞል ወጥተው የአሜሪካን ፖለቲካና የወቅቱን አድሏዊ አስተሳሰብ ያስጨነቁ ሰልፈኞች "እናሸንፋለን፣ አንድ ቀን እናሸንፋለን" እያሉ እጅ ለእጅ ተያይዘው ዘመሩ። እያንዳንዱም ሰው አንድ ቀን እናሸንፍ ዘንድ ከልቤ ከመሠረቱ አምናለሁ እያለ በኅብረ ዝማሬው ውስጥ ጮኸ። ዊ ሻል ኦቨርካም እናሸንፋለን። በአውሮፓውያን አቆጣጠር ከ1955 እስከ 1968 ዓ.ም ለዘለቀው የአሜሪካው የሲቪል መብቶች ንቅናቄና ትግል እንደ ብሔራዊ መዝሙር እንደ መለያ ዝማሬ ነበር። ዊሻል ኦቨርካም ዛሬም በብዙዎች ልብ ውስጥ ሕያው ዝማሬ ሆኖ በተመስጦ ያንጎራጉሩታ ነው። በዚያ ብሔራዊውን አደባባይ ባጥለቀለቀው የነጻነት የእኩልነትና የሥራ ጥያቄ ተሟጋችና ታጋይ ሕዝብ ፊት ታዲያ ገና በከበደው የዘር መድሎ ጥላ ስር የቆሙት የእንቅስቃሴው መሪ ሰላማዊው ግን ብርቱ ታጋይ ማርቲን ሉተር ኪንግ ከአብርሃም ሊንከን መታሰቢያ ሐውልት ሕንፃ ደጃፍ እጅግ ታሪካዊውን ሕያው ሆኖ ዘወትር የሚነሳውን ይታየኛል ንግግራቸውን አደረጉ። አይ ሃቭ ድሪም። አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር አንድ ቀን እንዲኖሩ ይታየኛል። ያኔ የነበረው የጥቁር አሜሪካውያን በቆዳችን ቀለም ሳይሆን በማንነታችን እንለካ። ጥያቄ የፖለቲካና የነጻነት ጥያቄ፣ ፕሬዚደንት እንሁን አልነበረም። እንዲያውም በየትኛውም ደረጃ ለፖለቲካ ሥልጣን እንታጭ፣ እንሾም አልነበረም። ድምፅ መስጠት ይፈቀድልን ነበር። ሥራ በችሎታችን ይሰጠን ነበር የጥቁሮች ጥያቄ። እነሆ በአሜሪካ ምድር፣ በዚህ የተወካዮች ምክር ቤት ደጃፍ ላይ ጥቁር ፕሬዚደንት ለሁለተኛ ጊዜ ቃለ መሐላ ፈጸመ። ለዚህች ዕለት ማርቲን ሉተር ኪንግ ውድ ዋጋ ከፍለዋል። እንደ አውሮፓውያን አቆጣጠር ጥር 15 1929 ዓ ምት በደቡቧ አትላንታ ጆርጂያ ተወልደው ሚያዝያ 4 1968 ዓ ምት በ39 ዓመት ዕድሜያቸው በነፍሰ ገዳይ ጥይት ሜምፊስ ቴኔሲ ላይ የወደቁት ዶክተር ማርቲን ሉተር ኪንግ በዚያው የዋሽንግተኑ ንግግራቸው እንዲህ ብለው ነበር። Every hill and mountain shall be made low, the rough places will be made plain, and the crooked places will be made straight, and the glory of the Lord shall be revealed, and all flesh shall see it together. This the ወደ ደቡብም ይህን እምነት ይዤ እመለሳለሁ። ከዚህ እምነት ጋር ከተስፋ መቁረጥ ተራራ ላይ የተስፋን ሐውልት እንቀርጻለን። ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በ1964 ዓ ም የኖቤል የሰላም ሽልማትን ተጎናጽፈዋል። በ1977 ዓ ም ከሞቱ በኋላ የፕሬዚደንቱን የነጻነት ሜዳሊያ ተሸልመዋል። በ2004 ዓ ም የዩናይትድ ስቴትስ የተወካዮች ምክር ቤት የወርቅ ሜዳሊያ ታውጆላቸዋል። ከተስፋ መቁረጥ ተራራም የተቀረጸ የተስፋ ደንጊያ እንዲሆን በዩናይትድ ስቴትስ ፕሬዚደንቶች መታሰቢያ መስክ ውስጥ ድንቅ ሐውልት ቆሞላቸው በመጀመሪያው የአሜሪካ ጥቁር ፕሬዚደንት ባራክ ኦባማ ተመርቆ ለሕዝብ እይታ ክፍት ሆኗል። አድማጮቻችን አሁን ደግሞ መሰንበቻውን የተሰሙ ስፖርታዊ ጉዳዮችን የምናነሳሳበት ሰዓት ላይ ደርሰናል። አብሮኝ የአሜሪካ ድምፅ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ ይገኛል። ግርማቸው እንዴት አመሸ? እግዚአብሔር ይመስገን እንደምን አመሸ አታሙ። ግርማቸው በያዝነው ዓመት ከሚጠበቁ ሴቶችን ከሚመለከቱ ዓለም አቀፍ የስፖርት ክንዋኔዎች አንዱ ዕድሜያቸው ከ20 ዓመት በታች የሆኑ ሴቶች ዓለም ዋንጫ ነው። ኮስታሪካና ፓናማ በሚያዘጋጁት በዚህ ጨዋታ ላይ ለመሳተፍ የቅድመ ማጣሪያ ጨዋታዎችን ያደረገው የኢትዮጵያ ሴቶች ቡድን ብሩንዲ ቡጁም ብራ ላይ ድል ቀንቶታል። ይሄ ድል ስለ ኢትዮጵያ የሴቶች እግር ኳስ ስፖርት የሚነግረን ነገር ይኖረው ይሆን ሀብታሙ? የኮስታሪካውና ፓናማ የሴቶች የሀያ ዓመት በታች የእግር ኳስ ዓለም ዋንጫ በአስራ ስድስት ሀገራት መካከል የሚካሄድ ነው። ከአፍሪካ ደግሞ የሚሳተፉት ሁለት ሀገራት ብቻ ናቸው። በቀጥታ ማለት ነው። ለዚህም የማጣሪያ ጨዋታዎቹ ተጀምረዋል። እስካሁን እንግዲህ የቅድመ ማጣሪያ ጨዋታዎች ናቸው እየተደረገ ያሉት። እነሱም የቅድመ ማጣሪያ የመጀመሪያ ጨዋታዎች ናቸው። የዓለም ዋንጫው ላይ ለመድረስ ግን ቢያንስ አራት ዙሮችን የቅድመ ማጣሪያውን ጨምሮ ማለፍን ይጠይቃል። የኢትዮጵያ ሴቶች ከሀያ ዓመት በታች ብሔራዊ ቡድንም ባለፉት ሳምንታት በኢትዮጵያ ሆቴል መሰረቱን አድርጎ ልምምድ ሲያደርግ ቆይቷል። የወዳጅነት ጨዋታዎችን ከተለያዩ ቡድኖች ጋር ሁለት የወዳጅነት ጨዋታዎችን አድርጓል። እንግዲህ በአሰልጣኝ ፍሬው ኃይለ ገብርኤል የሚመራው ይህ ቡድን ብዙዎቹን ያስደነቀ ውጤት ነው ያስመዘገበው። ምክንያቱም ከሀገር ውጭ ወጥቶ አምስት ጎሎችን አስቆጥሮ ምንም ሳይቆጠርበት መመለስ የሚተለመደ አይደለም በኢትዮጵያ እግር ኳስ ውስጥና ይሄ እንደ ትልቅ ውጤት የሚታይ ነው። ከባዱ ፈተና የሚሆነው ግን ሁሌም ከድሎች ጋር ተያይዞ የሚመጣው የእግር ኳሱ ተሻሽሏል፣ የሴቶች እግር ኳስ ትልቅ ደረጃ ደርሷል የሚለው አንድምታ ነው እና ይሄ በእኔ እምነት የተሳሳተ እይታ ነው። የሴቶች እግር ኳስ ገና ጅማሮ ላይ ነው ያለው፣ በዓለምም፣ በኢትዮጵያ ደግሞ በተለይ ገና ጅማሮ ላይ ነው ያለው። ውድድሮቹ እየተካሄዱ ያሉትም በአንደኛ ዲቪዚዮን እና ሁለተኛ ዲቪዚዮን በሚል የፕሪሚየር ሊጉ ተከፍሎ ውድድሮቹ እየተካሄዱ ያሉትም እንደ ውድድሮች እየተደረጉ ነው ለሚል እንጂ በትክክል ታስቦባቸው የሚደረጉ አይመስሉም። በቂ ትኩረትም አይሰጣቸውም፣ ከፌዴሬሽኑ ከሚያወዳድረው አካል ከክለቦችም ያን ያክል ትኩረት የሚሰጠው አይደለም። ነገር ግን ተጫዋቾቹ አብዛኞቹ በራሳቸው የግል ጥረት እዚህ የደረሱ ናቸው። እግር ኳስ ፌዴሬሽኑ ድረገጽ፣ አሰልጣኙ ፍሬው ኃይለ ገብርኤል እንደተናገሩት ከሆነ ውጤት እንዲመጣ ከተፈለገ ከመፈራራት ይልቅ መከባበር ትልቁን ድርሻ ይወስዳል ብለዋል። ከድሉ በኋላ በሰጡት አስተያየት በሴቶች እግር ኳስ ብቻ ሳይሆን በሁሉም እግር ኳስ ደግሞ ይሄ እጅግ የሚያስፈልግ ነገር ይመስላል። በሳምንቱ መገባደጃ በዩናይትድ ስቴትስ ቴክሳስ ግዛት በተደረገው የቼቭሮን ሂውስተን ማራቶን ኢትዮጵያን አትሌቶች በወንዶችም በሴቶችም ዘርፍ ባለድል ሆነዋል። በወንዶች ከልክሌ ገዛኸኝና ቦንሳ ዲዳ አንደኛና ሁለተኛ ሲወጡ ኤርትራዊው አማኑኤል መሰለ የሦስተኛ ደረጃን ይዘዋል። በሴቶች አስካለ መራጭ አንደኛ፣ ብሩክታዊት ደገፋ ሁለተኛ ወጥተዋል። ካናዳዊቷ ማሊንዴ ኤልሞር የሦስተኛ ደረጃን ይዛለች። ግርማቸው አንድ ተጨማሪ ጉዳይ እናንሳ። የአፍሪካ ትልቁ የእግር ኳስ አውድማ የአፍሪካ እግር ኳስ ኮንፌዴሬሽን ጨዋታዎች መደረጊያ ጊዜ እንደተለወጠ ተሰምተዋል። የዚህ ምክንያቱ ምንድን ነው? ሀብታሙ የአፍሪካ እግር ኳስ ኮንፌዴሬሽን የአፍሪካ ዋንጫ በተለምዶ ከሚካሄድበት የጥር ወር ወደ ሰኔ ወር እንዲቀየር ከዚህ በፊት መወሰኑ ይታወሳል። ባለፈው በግብፅ የተካሄደው የአፍሪካ ዋንጫም ለመጀመሪያ ጊዜ በሰኔ ወር የተካሄደ የአፍሪካ ዋንጫ ነው። የአፍሪካ እግር ኳስ ኮንፌዴሬሽን ይህንን ያደረገው በገበያ ምክንያቶች ተገፋፍቶ እንደሆነ በተደጋጋሚ ሲናገር ነበረ። ምክንያቱም የውድድር ዘመን መሀል ላይ በጥር ወር የአፍሪካ ዋንጫን ማካሄድ ብዙ የቴሌቪዥን ተከታታይ አያስገኝም፣ ምክንያቱም የአውሮፓ ክለቦች በውድድር ላይ ስለሚሆኑ በመላው ዓለም ያሉ የእግር ኳስ ተከታታዮች የክለብ እግር ኳስን ማየት ነው የሚመርጡት በሚል መቀየሩ ይታወሳል። አሁን ግን ወደ ተለመደው ጊዜ እንዲመለስ የካሜሩን እግር ኳስ ፌዴሬሽን በጠየቀው መሰረት ወደ ጥር ወር ተመልሷል። የሚቀጥለው የአፍሪካ ዋንጫ የሚካሄደው በአውሮፓውያኑ አቆጣጠር በሃያ ሃያ አንድ በጥር ወር ይሆናል ማለት ነው። የቪኦኤ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ እናመሰግናለን። ዝናምሽ፣ አመሰግናለሁ ሀብታሙ። መልካም ምሽት ይሆነልን። እናመሰግናለን። የዛሬው ጋቢና ቪኦኤ ጉዞአችን በዚሁ ተጠናቅቋል። ከትዊተርና ፌስቡክ አድራሻዎቻችን በተጨማሪ በኢሜይል ላኩልን። ሀብታሙ ስዩም ሳስተናግዳችሁ ነበር። የዛሬው እንግዲህ የድምፅ መሐንዲሳችን ኤልያስ አስማረ ነበረ ከቲያን ደግሞ የድምፅ ሌላኛ መሐንዲሳችን ነበረች ደናደሩ። በምሽቱ ከሦስት ሰዓት ጀምሮ በሚኖረው ዝግጅት ደግሞ መሰል የበዓል ዝግጅቶችን ትሰማላችሁ። ለአሁኑ እንሰናበት። መልካም ጊዜ የስምጠቶች Ton raadiyoon viyoo ee sagantaa sagantaa afaan oromoo wuxuu taataa akka jimaataatti galgala isaati lama oduu akka akisaati sadiitti metira maraa isaanii dabarsuun yaayyuu jalqaba. Akkuma nagayaa amma jiin diddaan barumsa lamaa fi diddaamaa keessa jirra. Dunuu viyoo eessa gantaa afaan Oromoo ti